ክሉ ስራዊ ተሰማያ ትይብሩ ብጽይት አንቲ ሰማይ ዳግሜት ዲበ ምድር ወህተ ምስራቅ ማርያም ድንግል ከብካብ ንጹህ ወመርአ ቅዱስ ነጸ ወይረ ከበዘ ከማኪ ፈነወ ዋህዶ ወተሰብዓ ምንቺ ሳሊለነ ቅዱስ ኩሉ ትውልድ ያስተበጽዑኪ ለኪ ለባህድ ትኪ ኦ እዝትነ ወላዲተ አምላክ ተነበዩ ላይሌኪ አብያተ ወመንክራተ ኦ ሀገር እግዚአብሔር እስመ ኮንቲ አንቲ ማይደረ ለፍሱሃን ኩሎሙ ነገስተ ምድር የሃውር ወአይዛበኒ በጸዳልቺ ኦ ማርያም ኩሉ ትውልድ ያስተበጽች ወይሰግዱ ለዘተወልደ ምን